የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ12040 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሰዓት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ ዩሮፕ ጥር 19 2013 ዓ ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። በኢትዮጵያ ግጭቶች በበረቱባቸውና በተደጋጋሚ ማንነትን መሰረት ያደረጉ ጥቃቶች በሚፈጸሙባቸው አካባቢ መፍትሄ የመፈለግ ሥራ የጀመረው የሃይማኖት ተቋማት ጉባኤ ትላንት ወደ ቤንሻንጉል ክልል መተክል ዞን ማምራቱ ታወቀ። በትግራይ ክልል ትላንት ተቋርጦ የነበረው የስልክ መስመር መመለሱ ተገለጸ። የሶማሊያ ወታደሮች በኢትዮጵያ ውጊያ ተሳትፏል መባሉ፣ ሴት የሕክምና ባለሙያዎች ስላላቸው ሚናና ስለሚገጥማቸው ችግሮች እንዲሁም ሌሎች ቅንብሮች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አረኝ ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን ጽዮን ግርማ የምሽቱን ዜና ታሰማናለች። እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። የኤርትራ ወታደሮች ከኢትዮጵያ ትግራይ ክልል በአስቸኳይ እንዲወጡ የዩናይትድ ስቴትስ መንግስት አሳሰበ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ዛሬ ለመገናኛ ብዙኃን በላኩት መግለጫ ትግራይ ክልል ውስጥ በሚገኝ የስደተኞች መጠለያ ጣቢያ ውስጥ ዘረፋ፣ መደፈርና ሌሎች የሰብአዊ መብቶች ጥሰቶች እንደሚፈጸሙ ታማኝ ከሆኑ ሪፖርቶች ተሰምቷል ብለዋል። ቃል አቀባዩ አያይዘውም በኢትዮጵያ የሚገኙ ኤርትራውያን ስደተኞችን የኤርትራ ወታደሮች በኃይል ወደ ኤርትራ እየመለሷቸው ስለመሆኑ ማስረጃ አለ ብለዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ተጽፎ የወጣው መግለጫ ከአፍሪካ በአንድ መቶ አርባ ሚሊዮን የሕዝብ ብዛቷ ከፍተኛነት ሁለተኛ የሆነችው ኢትዮጵያን እያስተዳደረ በሚገኘው የኢትዮጵያ መንግስትና ሶስት ወራት ባስቆጠረው የትግራይ ክልል ጦርነት ተዋናይ በሆኑ አካላት ላይ አዲሱ የፕሬዝዳንት ባይደን አስተዳደር የሚያደርገውን ግፊት የሚያሳይ ነው ሲል አሶሽትድ ፕሬስ በዘገባው ላይ አስፍሯል። ከትግራይ ክልል የወጡ የዓይን ማኞችን ጠቅሶ የዜና ተቋሙ ባጠናቀረው ዘገባ የኤርትራ ወታደሮች ዘረፋ እንደሚፈጽሙ፣ ቤት ለቤት እየተዟዟሩ ሰዎችን እንደሚገድሉ እና ልክ እንደ አካባቢው አስተዳዳሪ እየተንቀሳቀሱ እንደሚገኙ ተጠቅሷል። የኢትዮጵያ መንግስት ሀገር ከድተዋል ተብለው የሚታመኑትን የትግራይ አመራሮች ለመያዝ በሚያደርገው ውጊያ ውስጥ የኤርትራ ወታደሮች ተሳትፈዋል ያለው ዘገባው፣ ነገር ግን የኢትዮጵያ መንግስት የኤርትራ ወታደሮች መሳተፋቸውን ሙሉ ለሙሉ አስተባብሏል ብሏል። ተደረጉ በተባሉ የሰብአዊ መብት ጥሰቶች ዙሪያ ገለልተኛና ግልጽ የሆነ ምርመራ እንዲደረግ የሚጠይቀው የውጭ ጉዳይ መስሪያ ቤቱ መግለጫ የትና ምን ያህል የኤርትራ ወታደሮች በትግራይ እንደሚገኙ አልታወቀም ብሏል። ሆኖም ይህን ጥያቄ የዩናይትድ ስቴትስ መንግስት በቀጥታ ለኤርትራ መንግስት ባለስልጣናት አቅርቦት እንደሆነ የታወቀ ነገር የለም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት እስካሁን በጉዳዩ ላይ የሰጠው ምላሽ የለም። የዓይን እማኞች ግን በሺዎች የሚቆጠሩ የኤርትራ ወታደሮች በኢትዮጵያ ትግራይ ክልል ውስጥ እንደሚገኙ የገለጹ ሲሆን የኤርትራ መንግስት በበኩሉ በጉዳዩ ላይ የሰጠው ምላሽ የለም። ሆኖም የኤርትራ ማስታወቂያ ሚኒስቴር በትዊተር ገጹ ላይ እንዳሰፈረው በኤርትራ መንግስት ላይ የሚደረገው የስም ማጥፋት ዘመቻ እንደገና እየጨመረ ነው ብሎታል። የውጭ ጉዳይ መስሪያ ቤቱ ሌላው ከታማኝ ዘገባዎች እንደተረዳው ገልጾ አሳሳቢ እንደሆነ የጠቀሰው በትግራይ ክልል ውስጥ የምግብ እጥረት መከሰቱን ሲሆን በአስቸኳይ የሰብአዊ እርዳታ ወደ ትግራይ ክልል ካልተንቀሳቀሰ በመቶና በሺዎች የሚቆጠሩ ሰዎች ሊሞቱ ይችላሉ በሚለው ጉዳይ ስጋት አለን ብሏል። በሌላ በኩል በቅርቡ የአሜሪካ ድምጽ ያነጋገራቸው የትግራይ ክልል ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ ኃላፊ አቶ አብርሃ ደስታ በክልሉ 4.5 ሚሊዮን ሕዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው ገልጸው ያለውን ምግብ በሚገባ ለማከፋፈል ደግሞ አሽከርካሪዎች የጸጥታ ስጋት እንዳለባቸው ተናግረዋል። በመሆኑም ኮማንድ ኮስት በማቋቋም በእጀባ እርዳታውን ለማድረስ በዝግጅት ላይ እንዳሉ አስታውቀዋል። በነ አቶ ጀዋር መሐመድ የክስ መዝገብ ዛሬ የተከሳሾችን የእምነት ክህደት ቃል ለመስማት ቀጠሮ ቀጥሮ የነበረው የልደታው ከፍተኛ ፍርድ ቤት ችሎት ተቋረጠ። ችሎቱ የተቋረጠው የእስረኞቹ ቤተሰቦችና የችሎቱ ታዳሚዎች ቢጫ ልብስ ለብሰዋል በማለት ወደ ችሎት እንዳይገቡ መከልከላቸውን ጠቅሰው ተከሳሾች አቤቱታ ማቅረባቸውን ተከትሎ ነው። ፍርድ ቤቱ የተፈጠሩት ችግሮች ታርመው ለጥር 27 ችሎቱ እንዲታይ ተለዋጭ ቀጠሮ ሰጥቷል። ሙክታር ጀማል ስርስር አለው። እነ አቶ ጀዋር ሲራጅ መሐመድ የተከሰሱበት የልደታው ፌዴራል ከፍተኛ ፍርድ ቤት ዛሬ የተከሳሾችን የእምነት ክደት ቃል ለመስማት የቀጠረው ችሎት ሳይከናወን ቀርቶ ተቋርጧል። የችሎቱ ሂደት የተቋረጠው የተከሳሾች ወላጆችና ደጋፊዎች ወደ ችሎቱ እንዳይገቡ በመደረጉ ነው። ከተከሳሾች አቶ ጀዋር ሲራጅ መሐመድ፣ አቶ በቀለ ገርባ አቶ ደጀኔ ጣፋና አቶ ሐምዛ አዳነ ተራ በተራ ለችሎቱ እንደገለጹት ሕጉ ቤተሰብ ችሎት ላይ ተገኝቶ እንዲታደም የሚፈቅድ ቢሆንም በጸጥታ ኃይሎች ተከልክለው ሌሎች ደግሞ መታሰራቸው በተረጋጋ መንፈስ ችሎቱን ለመከታተል አያስችለንም ሲሉ ተናግረዋል። የተከሳሾች ጠበቆች በበኩላቸው የተከሳሾች ወላጆችና በችሎቱ ላይ ለመታደም የመጡ ሰዎች ቢጫ ልብስ ለብሰዋል በማለት በር ላይ ሲከለከሉና ሲንጓጠጡ አይተናል። ቢጫ ልብስ መልበስ በየትኛውም ሕግ የተከለከለበት መመሪያ የለም በማለት ተከራክረዋል። በዚሁ ሂደት ባልተረጋጉበት መንፈስ ችሎቱን ማስኬድ ስለማይቻል እንዲቋረጥና ሌላ ቀጠሮ እንዲሰጥም ጠበቆቹ ጠይቀዋል። በጉዳዩ ላይ ሐሳብ የሰጠው አቃቢ ሕግ ሰው የፈለገውን አይነት ልብስ ቢለብስም የተለየ መመሪያና ሕግ አለመኖሩን ገልጾ ነገር ግን የልብሱ እንድምታ ያሳስበናል ብሏል። ሆኖም የችሎቱ መቋረጥ የፍትሕ ሂደቱን ሊያዘገይ ተከሳሾችን ሊጎዳ ስለሚችል እንዲካሄድ ጠይቋል። የግራ ቀኙን የሰማው ፍርድ ቤት የጸጥታ አካላት ታዳሚዎች ለብሰው በሚመጡት ልብስና መሰል ጉዳዮች አማክሯቸው እንደነበረ የገለጸ ሲሆን ተከሳሾች እንዳሉት ወላጆችና የሚታደሙ ሰዎች ባልተገኙበት ችሎቱ ሙሉ ነው ማለት ስለማይቻል ሌላ ተለዋጭ ቀጠሮ ለጥር 27 2013 እንዲሰጥ ወስኗል። ዛሬ የችሎቱን ሂደት አስተጓጉለዋል የተባሉ ችግሮች በቀጣዩ እንዲስተካከሉም ብሏል ፍርድ ቤቱ። ለአሜሪካ ድምፅ ሙክታር ጀማል ነኝ፣ ከአዲስ አበባ። ሙክታርን እናመሰግናለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በመሆን በትላንትናው ዕለት ሹመታቸው የጸደቀላቸው አንቶኒ ብሊንከን ውስብስብ የሆነውን ዓለም አቀፋዊ ተግዳሮቶች ለመወጣት ከዋነኞቹ አገሮች ጋር ተባብረው እንደሚሰሩ ቃል ገቡ። ይህንንም ለማድረግ የአሜሪካን የውጭ ጉዳይ ፖሊሲ የተለያዩ አሳታፊና ሁሉን አቀፍ ለማድረግ ጠንክረው እንደሚሰሩ ተናግረዋል። የዩናይትድ ስቴትስ የዲፕሎማቲክ ቁንጮ በመሆን ለመጀመሪያ ጊዜ የተሾሙት ብሊንከን ዛሬ በአሜሪካ የውጭ ጉዳይ ሚኒስቴር ዋና መስሪያ ቤት ሲደርሱ አቀባበል ተደርጎላቸዋል። የአሜሪካ አመራር በመላው ዓለም ይፈለጋል ያሉት ብሊንከን ከአጋሮቻቸውና ሸሪኮቻቸው ጋር በመሆን የኮቪድ-19 ወረርሽኝ፣ የአየር ንብረት ለውጥ፣ የኢኮኖሚ ቀውስና የመሳሰሉትን ታላላቅ ችግሮችን ለመፍታት ዲፕሎማሲን በዋነኛነት እንደሚያስቀድሙ ተናግረዋል። ብሊንከን በማከልም በዲሞክራሲ ላይ በተቃጡ አደጋዎች፣ የዘር መድሎ በሌለበት እኩልነትና እንዲሁም ለደህንነታችን አስጊ በሆኑ ጉዳዮች ዙሪያም ጠንክረን እንሰራለን ብለዋል። ብሊንከን ወገንተኝነት በሌለበት ግልጽነት የሰፈነበት አሰራር እንዲኖርም ጥሪ አድርገዋል። ህንድ ውስጥ በአርሶ አደሮች የተቀሰቀሰው ተቃውሞ ተባብሶ ዛሬ አንድ ሰው ተገድሏል፣ በደርዘን የተቆጠሩ ሰዎች ደግሞ ቆስለዋል። በተቃውሞ እንቅስቃሴው የተሳተፉት አርሶ አደሮች ህንድ ውስጥ በዋና ከተማዋ የሚገኘውን ሬድ ፎርት የተባለ ታሪካዊ ቦታ በመክበብ ተቃውሞ ሲያደርጉ የቆዩ ሲሆን ዛሬ በመቶዎች የሚቆጠሩ ፖሊሶች ወደ ኒው ደሊ የሚወስዱ መንገዶችን በመዝጋት አመፁን ለመከላከል ሲሞክሩ ውለዋል። በዚሁም ከተቃውሞ አድራጊዎች ጋር በመጋጨታቸው شوقي شوقي وقت አርሶ አደሮቹ ላለፉት ሁለት ወራት በግብርናው ዘርፍ ላይ አዲስ የተደረገው ለውጥና የወጣው ሕግ ትልልቅ የእርሻ ኮርፖሬት ያላቸውን ገበሬዎች የሚጠቅምና በአነስተኛ ደረጃ የሚሰሩ ገበሬዎችን የሚጎዳ ነው በሚል ለሁለት ወራት ያህል ሲቃወሙት ቆይተዋል። መንግስት በበኩሉ ሕጉ የገበሬዎቹን ምርት በማሳደግ ጥቅማቸው እንዲጨምር ተደርጎ የወጣ ነው ቢልም ተቃውሞ እየበረታ በመምጣቱ ተፈጻሚ ሳይሆን ለ18 ወራት ታግዶ ቆይቶ ነበር። ሆኖም ላለፉት ሁለት ወራት ተቃውሟቸው የበረታው አርሶ አደሮቹ አስር ሺህ የሚሆኑ የእርሻ መኪናዎችንና በሺዎች የሚቆጠሩ እግረኞችና ፈረሰኞችን ትላንት በተከበረው የሀገሪቱ ህገ መንግስት የጸደቀበት ክብረ በዓል ላይ ሰልፍ በማድረግ ከፖሊሶች ጋር ተጋጭተዋል። በዛሬው ዕለትም ፖሊስ አብዛኛዎቹን ቦታዎች ተቆጣጥሮት ውሏል። አድማጮች፣ የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የእረቡ ምሽት ዝግጅታችንን ነው። ወደ ዓለም አቀፍ የኮቪድ-19 ዕለታዊ መረጃ ስናልፍ የዚምባብዌ መንግስት ዛሬ በኮቪድ-19 ምክንያት ሕይወታቸው ያለፈውን ሁለት የሚኒስቴሮች ምክር ቤት አባላቱን የቀብር ስነ ስርዓት አስፈጽሟል። እነዚህን ሟቾች ጨምሮ ካቢኔው አራት ሚኒስትሮቹን በኮቪድ ምክንያት አጥቷል። ሶስቱ ሚኒስትሮች የሞቱት በዚህ ወር ነው። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ኮቪድ-19ን ለመከላከል በድንበር እንቅስቃሴዎች ጥብቅ የሆኑ እርምጃዎች እንደሚወሰዱ አስታወቁ። ይወሰዳሉ ከተባሉት ጥብቅ ቀባዎች መካከልም ከውጭ ወደ ሀገሪቱ የሚገቡ መንገደኞች ለአስር ቀናት ሆቴል ውስጥ ተለይተው እንዲቀመጡ ይደረጋሉ ብለዋል። ጠቅላይ ሚኒስትር ጆንሰን ዛሬ ለፓርላማው እንደተናገሩት ከፍተኛ ስጋት ውስጥ ከሚገኙ ሰላሳ ሀገሮች ወደ ሀገራቸው የ የሚመለሱ ዜጎችና ነዋሪዎች ወደ መደበኛ ኑሯቸው ከመግባታቸው በፊት መንግስት በሚያመቻቸው የለይቶ ማቆያ ቦታ ለአስር ቀናት ተለይተው እንዲቀመጡ ይደረጋሉ ብለዋል። በእንግሊዝ ከጥር ወር መግቢያ ጀምሮ ትምህርት ቤቶች የተዘጉ ሲሆን ይህም እስከ መጋቢት ድረስ የሚቆይ ይሆናል ተብሏል። ይህ በእንዲህ እንዳለ አገሮች ጸረ ኮሮና ቫይረስ ክትባትን ለማዳረስ እየተጣጣሩ ባሉበት በዚህ ወቅት በመላው ዓለም የቫይረሱ ተያዦች ቁጥር 100 ሚሊዮን ደርሰዋል። ሁለት ነጥብ አንድ ሚሊዮን ሰዎች ደግሞ በቫይረሱ ምክንያት ሕይወታቸው አልፏል። ቫይረሱ ለመሰራጨትና ሀምሳ ሚሊዮን ሰዎችን ለመያዝ የወሰደበት ጊዜ 11 ወራት ሲሆን ቀሪዎቹ ሀምሳ ሚሊዮን ሰዎች ተይዘው አንድ ሚሊዮን ለመድረስ ግን ሶስት ወራት ብቻ ነው የፈጀበት። ይህ የሚያሳየው የስርጭት መጠኑ በፍጥነት እየተስፋፋ መምጣቱን ሲሆን የጤና ባለስልጣናት ሰዎች የአፍና አፍንጫ መሸፈኛ ጭምብል በሚገባ እንዲያጠልቁ፣ ርቀታቸውን እንዲጠብቁና ሰዎች በርከት ብለው የሚታደሙበትን ዝግ ድርጅቶች ከማድረግ እንዲቆጠቡ አጥብቀው እየመከሩም እያስጠነቀቁም ይገኛሉ። ከአንድ መቶ ሺህ በላይ ዜጎቻቸውን በቫይረሱ ምክንያት የተነጠቁ ሀገራት ቁጥር አምስት ደርሷል። አድማጮች፣ ለሰዓቱ የያዝ ናቸው የዓለም ዜናዎች እነዚህ ነበሩ። ከቀሪ የረቡዕ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ሲዮንን ለዜናው እናመሰግናለን። አድማጮች በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የሮብ ምሽት ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አህዱ ሬዲዮ 94 ነጥብ 3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዛዋሪው የስልክ ቁጥራችን 2022059942 ነው። አድማጮች ወደ ኋላ ከሚቀርቡት ዝግጅቶቻችን መካከል አንዱን ለቅብሻ እናሰማችሁ። በወታደራዊ ይል ያለው ሁሉ ሰላም ወርዷል ማለት አይቻለም። እውነት ለመናገር ሰላም ነው ከዚህ በኋላ ስጋት የለብኝ የሚል ወንድም፣ ወንድሜ ነው ብሎ ተቀብሎ ራሱ ደጀን የሆነ ዋስ የሆነው ነው። ስለዚህ እሱ ነገር ነው እኛ ማምጣት የምንፈልገው የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የሆኑት ሊቀትጉሃን ቀሲስ ታጋይ ታደለ ናቸው። በኢትዮጵያ ውስጥ ትልቅ አለመረጋጋት እየፈጠሩ ያሉትን ግጭቶችንና ጥቃቶችን ለመከላከልና ለማስቆም የሃይማኖት ተቋማት ኃላፊነታቸውን ምን ያክል እየተወጡ ነው ስለሚለው ጉዳይ አነጋግረናቸዋል። በአብይ ርዕሳችን ይቀርባል። አሁን የዕለቱ አብይ ርዕስ ይቀርባል። በኢትዮጵያ ግጭቶች በበረቱባቸውና በተደጋጋሚ ማንነትን መሰረት ያደረጉ ጥቃቶች በሚፈጸሙባቸው አካባቢዎች የችግሩን መንስኤ ከስር መሰረቱ አጥንቶ መፍትሄ የመፈለግ ስራ የጀመረው የሃይማኖት ተቋማት ጉባኤ ትላንት ወደ ቤኒሻንጉል ክልል መተክል ዞን አምርቷል። በቀጣይም ትግራይ ክልል ውስጥ ወደሚገኙ ከተሞችና ወደ ኮንሶ አቅንቶ ከነዋሪዎች ጋር ውይይት እንደሚያደርግ የሃይማኖት ጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ከአሜሪካ ድምፅ ጋር ባደረጉት ቆይታ ተናግረዋል። ለመሆኑ በኢትዮጵያ ውስጥ ትልቅ አለመረጋጋት እየፈጠሩ ያሉትን ግጭቶችና ጥቃቶች ለመከላከልና ለማስቆም የሃይማኖት ተቋማት ኃላፊነታቸውን ምን ያህል እየተወጡ ነው በሚል ሀሳብ ዙሪያ ከሊቃነ ትጓሃን ቀሲስ ታጋይ ታድ ጋር ቆይታ ያደረገችው ስምነኝሽ የቆየናት ቀጥሎ ይቀርባል። ጥቃት ጉሃን ቀሴስ ታጋይ ታደለ እንዲህ ሰባት የሃይማኖት ተቋማት የፈጠሩትን ጥምረት በጠቅላይ ጸሐፊነት የሚመሩት እርስዎ ኖት። ይህ ማለት ደግሞ እንግዲህ ተቋሙ በሀገሪቱ ዘጠና ሰባት በመቶ የሚሆነውን አማኝ ህዝብ ያቀፈ ነው እና ከዚህ አንጻር መጀመሪያ ማነሳለት ጥያቄ እርስዎ የሚመሩት የሃይማኖት ጉባኤ ግጭቶች ሲከሰቱ መግለጫ ከማውጣት ባለፈ በተለይ ግጭቶች ከመከሰታቸው አስቀድሞ ምርምር የማድረግና የመከላከል ስራ ይሰራል? አመሰግናለሁ። በዚህ የሃይማኖት ተቋማት በስፋት በሀገሪቱ ውስጥ ቢኖሩም እንደተባለው ግጭቶች እየተስተናገዱ ነው። በተለይ ኢትዮጵያ ውስጥ ከየትኛውም ዘመን ሰምተነውም አይተነውም በታሪክም ተጽፎም የማናገኘው አንዳንድ ብሔርን ማንነትን መሰረት ያደረጉ ግጭቶች እየተከሰቱ ናቸው። ሰው አመልክቶ ባልተወለደበት ወይንም ደግሞ ይህንን ብሔር ልሁን ብሎ ባልሆነበት ሁኔታ ላይ በማንነቱ እየተሸማቀቀ፣ እየተፈናቀለ፣ እየተገደለ ብዙ መከራም እያየ እንደሆነ የአደባባይ ሚስጥራችን ነው። ዞሮ ዞሮ የተለያዩ ስራዎች ይሰራሉ። ለምሳሌ የሰላም ስብከቶች በየቤተ እምነቱ ይሰበካሉ፣ የአብሮነት ስብከቶች ይሰበካሉ። ይሄ ተቋም አስር አመታትን እንኳን አላስቆጠረም፣ ግን ከችግሮቹ የተወለደ ተቋም ነው። ይሄ ችግሮችን ለመቅረፍ በጋራ የተቋቋመ ተቋም ነው። በጣም ለረዥም ጊዜ ፈጀ። መለየት ላይ ተሰርተዋል። አንድነት ላይ ሳይሆን፣ አብሮነት ላይ ሳይሆን፣ የኢትዮጵያ ሃይማኖት ተቋማት ጉባኤ ደግሞ አብዛኛው ጊዜውን የሚያሳልፈው ግጭቶችን እንዳይከሰቱ ከማስተማር ጀምሮ እንደገናም ግጭቶቹ ደግሞ ሊከሰቱ ይችላሉ ብሎ ስጋት ካለው መግለጫ የሰላም ጥሪ በተደጋጋሚ ያወጣሉ። ለዚህ ማሳያ የሚሆነው ስማኝ፣ በቅርቡ የትግራይ እና በፌዴራል መንግስት መካከል የተፈጠሩ ውጥረቶች ነበሩ። እንደምታውቂው ወደ ድርድር፣ ወደ ንግግር ወደ መግባባት ወደ ጠረጴዛ እንዲመጣ ከሁለት ዓመት በላይ በትግራይና በአማራ ክልል መካከል በትግራይና በፌዴራል መንግስት መካከል በኦሮሚያና በሶማሌ ክልል መካከል በተመሳሳይ እነዚህ አይነት ስራዎች ኢትዮጵያ ሃይማኖት ተቋማት ጉባኤ ኢኒሽቲቭን ወስዶ ፌል ያደረጉበትን መንገድ እንዴት ወደዚህ ወደ ግጭት እንደገባ ለመግለጽ ሞክረናል። አሁን በቅርቡም ምርጫ ፊት ለፊታችን አለ እንደምታውቂው እና ከምርጫ በፊት ሁሉም የፖለቲካ ፓርቲዎች ወይም የፖለቲካ አመራሮች ኢትዮጵያን ሕዝብ ዳግም ወደ ግጭት ወደ ብጥብጥ ወደ ሰላም እጦት እንዳያስገቡ ሰላማዊ ምርጫ እንዲካሄድ ግልጸኝነት ያለው ምርጫ እንዲካሄድ ሁሉም ደግሞ ያንን የሚመጣውን ውጤት አምኖ ተቀብሎ ለኢትዮጵያ ሕዝብ ሲል ወደ ግጭት እንዳይገባ ይህንን ቃል እንዲገቡ ለማድረግ ስራ እየሰራን ያለ ነው። እንግዲህ ሶም እንደጠቀሱት ጉባኤው በራሱ በሀገሪቱ ውስጥ የሚታዩ የተለያዩ ወቅታዊ ችግሮች የወለዱት ጉባኤ ነው እና አስቀድሞ ችግሮችን የሚመለከት ምርምር የሚያደርግ ተቋም ወይም ክፍል በእናንተ ስር ካለ አስቀድመን ተከላክለናቸዋል የምትሏቸው ችግሮች ነበሩ? ከፍተኛ የሰላም ግንባታ ሴት መጽሐፍ፣ ለምሳሌ በተለያዩ ቋንቋ ከሁሉም ቤተ እምነቶች በተውጣጡ ምሁራን ች ስድስት አሳትሟል። የሰላም ግንባታ ማኑዋል ማስተማሪያ መጽሐፍ ነው። የሰላም እሴት ግንባታ መጽሐፍ አንደኛ። ይሄንን መንገድ ሁሉም ከተከተለ የሰላም እሴት ግንባታውን ግጭቶቹ ሙሉ በሙሉ እንኳን ማስቆም ባንችልም ይንቀንሳለን ብለን ናስ። ሁለተኛው እየተከተልን ያለነው መንገድ በትክክል በተደጋጋሚ ችግር የደረስባቸውን ቦታ እንደ መነሻ ምንድን ናቸው፣ ሩት ኦፍ ኮዞቹ ምንድን ናቸው ማለት። ሁሌ እሳት ማጥፋት ስራ ነው የምንሰራ የነበረው በደንብ ትክክል በተጠና መልኩ ይህንን ነገር ጥናት ጀምረናል። ለምሳሌ እንደነ በምዕራብ አሪሲ በሻሸመኔ ዙሪያ እና ኮፈሌ አካባቢ እና አሳሳ አካባቢ እነዚህን አካባቢ ፖለቲካ ነው ወይስ ሁሉ ጊዜ ሽፋን እየተሰጠው በትክክል ችግሮቻቸው ምንድን ነው ብለን ለሚመለከተው ባለ ድርሻ አካል ለማቅረብ ጥናት ጀምረናል። አሁን ምዕራብ አርሲ ብቻ አይደለም እንደነ ጉራፈርዳ አካባቢ አሁንም መተከል። አጋጣሚ ሆነው ጥሩ ሰዓት ነው። ዛሬ ደወልሽው ነገ ጠዋት እኔ ወደ መተከል ዙሪያ እሄዳለሁ። እዛ ወደ ሁለት መቶ ከአራት ዞኖች የተውጣጡ በዚሁ ጉዳይ ላይ ውይይት አለን። ይህ እንግዲህ ውይይቶቹ ምንድን ነው? አንዳንድ ጊዜ ለመንግስት አካላት፣ ለጸጥታ አካላት የማይናገሩ ግን እኛን አምነው፣ ለሃይማኖት ተቋማትን አምነው የሚናገሩ ጉዳዮች ይኖራሉ። እንግዲህ ግጭቶቹ ባሉባቸው የተለያዩ ሀገሮች አሁን እንደጠቀሱት በቤንሻንጉል፣ በኦሮሚያ፣ በኮንሶ፣ በትግራይ ያለውም የሰብአዊ ቀውስ ዙሪያ በተመለከተ በየቦታው በመንቀሳቀስ እየሰራችኋቸው ያሉ ስራዎች ምንድን ናቸው? አሁን እንዳልኩሽ እነዚህ አሁን ኦልሬዲ የተጠቀሱ ቦታዎች እንዳልኩሽ ግጭቶች አብጠው የፈነዱ ቦታዎች ናቸው። ምናልባት ያልፈነዱ ቦታዎች በየቦታው ግን ያበጡ አንዳንድ መሰል ምልክቶች የሚታዩባቸው ቦታዎችም አሉ። ይፈነዳሉ ነገር ብለን የምንጠብቃቸው ቦታዎችም አሉ። አሁን ትግራይ ኦልሬዲ ፈንድቶ ምን ብሎ ምን ብሎ አብቅተውን ግን አገራዊ ሰላም እዛ አካባቢ ክልላዊ ሰላም እንዲመጣ ብዙ ችግሮች ተከስተዋሉ። የተለያዩ ጉዳቶች ደርሰዋሉ። ሰው እዛ አሁን የሚፈልገው ትልቁ ዳቦ ነው የመጀመሪያው፣ ከዛም ሰላም ነው። ከዛም ደግሞ ወደ ነበረበት አብሮነት ለመመለስ ከእምነት አባቶች ይጠብቃሉ እና የእምነት ተቋማቱን አባቶችን ይዘን ወደ ትግራይ ክልል ከአስር ቀን ባልበለጠ ጊዜያት ውስጥ ወደ ትግራይ ክልልም እንሄዳለን። በተመሳሳይ ሁለተኛ በዚህ ወደ ቤኒሻንጉል አሁንም ሁለተኛ ዙር ነው የሄድነው። የገና ዋዜማም እነ ተቀዳሚ ሙፍቲ ፓትርያርኩን ተወካይ፣ እነ ካርዲናል ተወካይ፣ ሌሎችም ጨምረን ቤኒሻንጉል ነበር አሶሳ አካባቢ ነው የሄድነው በር አሁን ግን ሕዝቡ በጋራ በአንድ ጅምላ መቃብር ነው የተቀበረው። እንደ ስርዓታቸው ጸሎተ ፍታትን ለማድረግ ከአንድ ሳምንት በኋላ እዛ አካባቢም እንደዚ አይነት ስራ አለን። በኮንሶ አካባቢም በቅርቡ እዛው እያወያየን ነበረ ከአንድ ከአስር ቀን በፊት። አንዳንድ ቦታዎቹ ሰላማዊ ሁኔታዎች ተፈጥረው አሉ። ግን ስጋቶች እዚህ ከማንነት ከመወሰን ጋር ተያይዘው ህዝቡን ቀውስ ቀውስ ውስጥ እየከተቱ ያሉና አሁንም ድጋሚ ቀነቀጠሮ ይዘናል። እዛ አካባቢ ጉራ ፈርዳም በተመሳሳይ እንደዛው አሁንም ጋብ ያለ ይመስላል። በወታደር ኃይል ያለ ሁሉ ሰላም ወርዷል ማለት አይቻልም። እውነት ለመናገር ሰላም ነው ከዚህ በኋላ ስጋት የለብኝ የሚል ወንድም ወንድሜ ነው ብሎ ተቀብሎ ራሱ ደጀንስ የሆነው ዋስ የሆነው ነው። ስለዚህ እሱም ነገር ነው እኛ ማምጣት የምንፈልገው። ትግራይ ክልል አሁን ወደ ስድስት ዞን ዋና ዋና ከተማዎች ለማወያየት በቀጣይ የካቲት ወር ላይ ፕሮግራም ይዘናል። አዲግራት ላይ፣ አክሱም ላይ፣ ሽሬ ላይ፣ አድዋና ማይጫው ላይ፣ መጨረሻም መቀሌ ላይ ለማድረግ የሰላም ስራ የአብሮነት ስራ በደንብ ለመስራት እየተንቀሳቀሰ ነው ያለው። አድማጮች ከሊቀት ጎሃን ቀሲስ ታጋይ ታደለ ጋር የተደረገው ቆይታ አላበቃም። ከወራት በኋላ በኢትዮጵያ የሚደረገውን ምርጫ ጨምሮ በሌሎች በርካታ ጉዳዮች ዙሪያ የሃይማኖት ተቋማት ጉባኤ የሚሰራቸውን ስራዎች ያካተተው ሁለተኛው ክፍል በነገው ዕለት ይቀርባል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትላንትና በአዲስ አበባ መስተዳደር ያቀረበው የህገ ወጥ የመሬት ወረራና ያለ አግባብ የተያዙ ቤቶችን የሚያሳይ የጥናት ውጤት ኢዜማ ከዚህ ቀደም ያካሄደውን ጥናት ያረጋገጠ ነው ሲል ገልጿል። የአዲስ አበባ መስተዳደር የኢዜማ ጥናት ያተኮረው ከለውጡ ወዲህ ላይ ሲሆን የህገ ወጥ ወረራው ከ1997 ጀምሮ ጠንከር ባለ መልኩ እየተካሄደ ነው ብሏል። የአዲስ አበባ መስተዳድር በመግለጫው እንደገለጸው ኢዜማ የመሬት ወረራ ላይ በጥናት አገኘው ያለው ውጤት አንድ ሶስተኛ ትክክል ነው። ፀሐይ ዳምጠው ዝርዝር ዘገባ አላት። የአዲስ አበባ ከተማ አስተዳደር በህገወጥ መንገድ ቤቶችን መያዝን ጨምሮ ተፈጸሙ ባላቸው ህገወጥ ድርጊቶች ከ1997 እስከ 2012 ዓ ም ድረስ ባለው ጊዜ ውስጥ በህገወጥ መንገድ ከ1338 ሄክታር መሬት በላይ ተወረዋል ሲል ገልጿል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በበኩሉ በከተማው ከለውጥ ወዲህ ላለፉት ሁለት ዓመታት ከ213,000 ካሬ ሜትር ቦታ በህገወጥ መንገድ መያዙን በጥናት አረጋግጫለሁ በማለት ይፋ ማድረጉ ይታወሳል። የኢዜማ ፓርቲ ቃል አቀባይ አቶ ናትናኤል ፈለቀ ለአሜሪካ ድምፅ እንደገለጹት በከተማ አስተዳደር የተጠናው ጥናት ተገቢ ነው ይላሉም። የትላንትናውን መግለጫ ክብር ምክትል ከንቲባ የሰጡትን አዳምጠነዋል። በአጠቃላይ እኛ በከተማ ውስጥ ከመኖሪያ ቤት አቅርቦት ጋርና ከመሬት ጋር በጥናታችን ያገኘነውን ውጤት የሚያረጋግጥ እንደውም እኛም ከሰራ ነው እና ከደረስንበት በባሰ መልኩ ችግሩ ስር የሰደደ መሆኑን የሚያሳ በጣም ብዙ መሬት እና በጣም ብዙ መኖሪያ ቤት ያለ አግባብ ከህግ ውጭ ሲተላለፍና ሲወረር እንደነበረ ያረጋገጠ መግለጫ ሆኖ ነው ያገኛል። ይህንን ጥናት ስናጠና የእኛ በሁለት ዓመት መገደብ የደረሱን ጥቆማዎች የችግሩ አሳሳቢነት በጣም ከመጨመሩ ጋር ተያይዞ እና ደግሞ የእኛም አቅም ውስንነት ያለበት ሆኖ ነው እንጂ ችግሩ እንዳለ የእኛም ጥናት እነሱ በኋላም እንግዲህ አጥንተን ደረስንበት ያሉት ያረጋገጠው ነው። የአዲስ አበባ ከተማ ምክትል ከንቲባ አዳነች አበበ ትናንትና የጥናቱ ውጤት ላይ በሰጡት መግለጫ ኢዜማ በጥናቱ በህገ ወጥ መንገድ ወረራ የተፈጸመበት ካለው መሬት ውስጥ የተወሰነ መሬት በአዲስ አበባ ውሃና ፍሳሽ የተያዘ መሬት ነው። ነገር ግን ኢዜማ መግለጫውን ሲያወጣ ከተማ አስተዳደሩ በጥናት ላይ ነበር ብሏል። ዜማ ባለፈው አንድ ጥናት አካሂዶ ወደ ሁለት መቶ እንደዚህ የሚሆን ሄክታር መሬት በሕገ ወጥ መንገድ ታጥሯል ብሏል። ግን የዜማ መግለጫውን ሲያወጣ እኛ ጥናት ውስጥ ነው ያለ ነው ነግረናቸው አለ። እነሱም በአካል ተገናኝተ ከዛ በፊት የፓርቲውን መግለጫ መለስ ብላችሁት፣ የብልጽግና ፓርቲ ነሐሴ ላይ መግለጫ አውጥቷል። ፓርቲው ጥናት ይደረግ የአመራር ለውጥም በፍጥነት ተደርጎ አሁን አዲስ አበባን እየመራ ላለው አመራር የተሰጠን የስራ አቅጣጫ በዚህ ዘንድ የሚነሳውን የአሰራር ብልሽት ማስተካከል ነው። ነገር ግን ኢዜማም ይሁን ሌላም ይሁን ግብአት ካመጣ እሰየው ብለን እንደ ግብአት እንጠቀማለን። የጋራ ሀብታችን ነው። ስለዚህ የኢዜማን እንደ ግብአት ወስደ ነው ስናየው ሁለት ሶስተኛው የአዲስ አበባ ከተማ ውሃና ፍሳሽ ንብረት ለጊዜው ግንባታ በማካሄድ የያዛቸው ቦታዎች እንጂ ሌሎች ሰዎች ያጠሩት አይደለም። አንድ ሶስተኛ የሚሆነው ግን በትክክል የተወረረ የታጠረ መሆኑን አይተናል። እነሱ ካመጡት ኢዜማ ጥናቱን ማካሄድ በጀመረበት ወቅት ለከተማ መስተዳደሩ ጥሪ አቅርቦ ነበር ይላሉ አቶ ናትናኤል። መጀመሪያ ምንድን ነው ብለን ሰኔ አስራ ሁለት አካባቢ ነው ጥናቱን የጀመርነው። ምን ብለናቸው ነበረ? እንደዚህ አይነት ጥናት እያጠና ነው እና እንደዚህ እንደዚህ እንደዚህ ግብአት እንፈልጋለን ከናንተ ብለን ጠይቀናቸው ነበረ። የዛኔ የከተማው አስተዳደር ራሱ የመሬት ልማት ኤጀንሲው የቤቶች አስተዳደሩ ለእኛ ጥያቄ መልስ ለመስጠት ፈቃደኛ አልነበሩም። ከዛ በኋላ ላይ እንደገና መልሶ ደግሞ ጥናታችንን አጠናቀን ለሕዝብ ይፋ ከማድረጋችን በፊት ጥናታችን ያገኘነው ግኝት ይሄ ነው፣ እኛ በጥናታችን ብቻ ግማሽ ብቻ እንዳይሆን የተሟላ ሪፖርት እንድናቀርበው ከሁሉም ወገን የሸፈነ እንዲሆን የእናንተ ምላሽ ስጡን ብለን ለሶስቱ አካላት ድጋሚ ደብዳቤ አስገብተን ነበር ለመሬት ልማት ለቤቶችና ለከተማ አስተዳደሩ ለዛም ምላሽ ለመስጠት ፍቃደኛ አልሆኑ። እንደ ከተማ መስተዳደሩ ገለጻ ስልሳ ስድስት መንደሮች ከሁለት መቶ ሺህ በላይ ሰዎች የሚኖሩበት በህገ ወጥ መንገድ ተመስርቶ እንዳለና በቤተ እምነቶች ስም በህገ ወጥ መንገድ መሬት መያዙም ተገልጿል። የከተማው ምክትል ከንቲባ በዚህ ዙሪያ የተወሰደውን እርምጃ እንዲገልጿል አስራ ስድስት ዓመት በላይ ሰፋረው የቆዩትን ሰዎች ለሀያ አመታት የኖሩትን ሰዎች አሁን ተነስተን ይሄ መሬት ህገወጥ ነውና ይፍረስ ማለት ተገቢ ነው ብለን አላየነውም። ተጨማሪ ጥናቶችን አድርገን ለማህበረሰቡ የተለየ መፍትሄ ማድረግ እንዳለብን ህገወጥነት ግን እንደ ህገወጥነት ታይቶ እየተስተካከለ ካልሄደ በስተቀር ረዥም ጊዜ ቆይተዋል፣ ምን ይደረግ እየተባለ የሚቀጥል ከሆነ ሊያጠፋን እንደሚችል ከህብረተሰቡ ጋራ ትምምን ፈጥሮ ለወደፊቱ ለእንደዚህ አይነት በማያጋለጠ መንገድ ማስቆም ይገባናል የሚል ነው። ይሄ አንድ ሺ ሄክታር እሱን አያካትትም ማለት ነው። ቤተ እምነቶች በብዙ መንገድ በተለያየ ቦታ ላይ ተገንብተው አግኝተናቸዋል። ቤተ እምነቶች መከላከል ያስፈልግ ነበረ ሳይገነቡ። አንዴ ከተገነቡ በኋላ ግን ራሳቸው ቤተ እምነቶቹ ኃላፊነቱን መውሰድ እንዳለባቸው ተማምነናል። ራሳቸው ኃላፊነቱን ወስደው ማፍረስ እንዳለባቸው እና ለአምልኮ እጥረት ገጥሟቸው ከሆነ ከተማ አስተዳደሩ የተቸገሩበት ቦታ ላይ በህጋዊ መንገድ እንዲያስተ ያስተናግዳቸው እሱን በተመለከተ እነሱ በወሰዱት ኃላፊነት መሰረት ማስተካከያ ሲያደርጉ የምንገልጸው ይሆናል ማለት ነው። የኢዜማ ቃል አቀባይ አቶ ናትናኤል የመንደር ምስረታና በህገ ወጥ መንገድ በቤተ እምነት ስም የተያዙ መሬትን በተመለከተ ፓርቲያቸው በጥናት እንዳላካተተ ገልጿል። የእኛ ጥናት ውስጥ በአጋጣሚ የሆነው ከቤተ እምነቶች ጋር የተያያዘ ጥናት የተያያዘ ቦታ አልነበረም። እኛ ጋር የነበረው ቦታ ለግሪን ኤሪያ ጤና ጥበቃ ጤና ጣቢያ ሊሰራበት የነበረ እንዲሁም ደግሞ የመንግስት የመሬት ባንክ ውስጥ የነበረ መሬት የተወረረበት በግለሰቦች የተወረረበትን ያካተተው ኢዜማ የከተማ አስተዳደሩ በጥናቱ ውጤት መሰረት ህገ ወጥ ተግባር ላይ የተሳተፉትን አካላት ወደ ህግ እንዲያቀርብ ስል ጠይቋል። የከተማ አስተዳደሩ በኩሉ ህገ ወጥ ስራውን የፈጸሙ ግለሰቦች በህግ እንድጠየቁ ወደ ፌዴራል ጠቅላይ ዐቃቤ ሕግ ለፌደራል ፖሊስ ለምርመራ ጉዳዩን ማስተላለፉን ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ወደ ትግራይ ክልል ከትላንት ከሰዓት ጀምሮ የተቋረጠ የስልክ አገልግሎት ዛሬ ከሰዓት በኋላ እንደገና መጀመሩን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ አስታውቀዋል። ችግሩ የተከሰተው በማስተላለፊያ መስመር መቋረጥ ምክንያት መሆኑን የገለጹት ዋና ሥራ አስኪያጇ በምን ሁኔታ እንደተፈጠረም እየተጠና መሆኑን አመልክተዋል። ከጦርነቱ በኋላ የተጠገነው የክልሉ የቴሌኮም መሰረተ ልማት በሙሉ አቅሙ በሚሰራበት ደረጃ ላይ አለመድረሱን ግን ጠቁመዋል። እስክንድር ፍሬው ዝርዝር ዘገባውን አድርሶናል። ጦርነቱ ከተጀመረበት ጥቅምት 24 አንስቶ በመላው ትግራይ ተቋርጦ የነበረው የስልክ አገልግሎት በተወሰኑ አካባቢዎች እንደገና የቀጠለው ባለፈው ታኅሳስ ወር የመጀመሪያ ቀናት ነበር። እነሆ ከትናንት ከሰዓት በኋላ እስከ ዛሬ ከሰዓት በኋላ ደግሞ እንደገና ተቋርጦ ቆይቷል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ለአሜሪካ ድምፅ እንዳብራሩት ይሄኛው ግን በሀያ አራት ሰዓታት ውስጥ ተጠግኖ አገልግሎቱ እንደገና ተጀምሯል። አሁን ሙሉ ለሙሉ አሁን አገልግሎት ሁሉም ጀምሯል። ከዚህ በቀደም አስመስተናቸው የነበሩ ጥገና ተጠናቅቆ አገልግሎት መስጠት የጀመሩ ቦታዎች በጠቅላላ ትናንትና በገጠመን የፋይበር መቆረጥ ምክንያት ተቋርጦ የነበረው አሁን ጥገናው አልቋል። ቀደም ብሎ ኢመርጀንሲ የምንለው ወይም እኛ ሪስቶሬሽን የምንለው ማለት ነው። በማይክሮዌቭ በተወሰነ ደረጃ ማስጀመር ችለን ነበረ። በተጓዳኝ ደግሞ የተቋረጠውን ፋይበር ጥገና የሚያደርገውም አጠናቋል። አሁን ስለዚህ አሁን የኢመርጀንሲውም ዋናውም እየሰሩ ስለሆነ ሁሉም አገልግሎት ጀምሯል ማለት ነው። ዋና ስራ አስፈጻሚዋ አክለው እንዳብራሩት ትናንት የተከሰተው የስልክ አገልግሎት መቋረጥ ምክንያት የመቀሌውን ዋነኛ ጣቢያ ከሌሎች ጣቢያዎች ጋር የሚያገናኘው መስመር መቆረጡ ነው። በክልሉ ያለውንና በጦርነቱ ምክንያት ጉዳት የደረሰበትን የቴሌኮም መሰረተ ልማት የመጠገኑ ስራ አሁንም አለመጠናቀቁንም ዋና ስራ አስፈጻሚዋ አስታውሰዋል። ከታኅሳስ 3 ቀን ጀምሮ አገልግሎት መስጠት የተጀመረውም በሙሉ አቅም እንዳልሆነ አመልክተዋል። እሳቸው እንዳሉት አሁን ያለው አገልግሎት የመጠባበቂያ አገልግሎት መስጫ እንኳን በሌለበት ሁኔታ እየተሰጠ ያለ ነው። በየጊዜው ጊዜ ነው የሚቋረጠው። በነገራችን ላይ በየአካባቢው በተለያየ ምክንያት በኮንስትራክሽን ኢንቴንሽናል ሳምታይምስ ናቹራል ይቆረጣል። ነገር ግን በግንባታ አንዳንዴ ይሆን ተብሎ እና በተፈጥሯዊ ሁኔታ ይቋረጣል። ከዚህ በፊት ይቋረጣል። ነገር ግን አዘረጋጉ ቀደም ወርኪንጉ ሲቋረጥ ወደ ፕሮቴክሽኑ ስለሚሄድ ደንበኞቻችን እናንተ ፊል ሳታደርጉት አገልግሎቱን እንሰጣለን ማለት ነው። ይቀጥላል እንደዚህ አይነት ወዲያው መቋረጡን አሁን በየቀኑ አለ እንግዲህ በሀገሪቷ በተለያዩ ሙሉ ነው እንግዲህ ትራንስሚሽን ላይን ያለን ይቋረጣሉ። ነገር ግን ዋናው ማስተላለፊያ ሲቋረጥ ወደ ሁለተኛው ይሄዳል። ፕሮቴክሽን ራሱ ከተቋረጠ ሪስቶሬሽን አለን፣ ወደ ሪስቶሬሽን ይሄዳል። ወደ ሶስተኛ ሪጅን ላይ ግን በተከሰተው ክራይሲስ እነዚህ አቅሞች ወደ ነበሩበት ወደ ሙሉ ካፓሲቲያቸው ሁሉም አልተመለሱም። ስለዚህ እዚህ ቦታ ላይ አሁን የተቋረጠው ትናንት ገጠመን የምንለው ፋይበር ከት ወደ ፕሮቴክሽን ሄድ ነበረበት ግን ፕሮቴክሽኑ ገና ተጠግኖ ያላለቀለት ስለሆነ ወጣ ማለት ነው። የማስተላለፊያ መስመሮች ወይም የፋይበር መስመሮች በተፈጥሮ በግንባታ ምክንያት፣ እንደዚሁም ሆን ተብሎ በሚሰነዘር ጥቃት ሊቆረጡ እንደሚችሉ ዋና ስራ አስፈጻሚዋ ፍሬህይወት ታምሩ ገልጸዋል። የትናንትናው የፋይበር መቆረጥ ምክንያት ምን እንደሆነ ግን ገና ከድምዳሜ ላይ አለመደረሱን የጠቆሙት በትግራይ ክልል ያሉ ዋነኛ የቴሌኮም አገልግሎት መስጫ ጣቢያዎቻቸው በመቀሌና በሽሬ የሚገኙት መሆናቸውን ዋና ስራ አስፈጻሚዋ ተናግረዋል። እስካሁን ያውም ባልተሟላ አቅም አገልግሎት እየሰጠ ያለው የመቀሌው ብቻ መሆኑንም ነው የጠቆሙት። የሽሬውን የመጠገኑ ሂደት ምን ደረጃ ላይ እንደሚገኝ ግን አብራርተዋል። ሽሬን ለመጠገን ወደ ከመቀሌ ወደ አብያብ ያለው መስመር በኦፒጂደብሊው ላይን ከፍተኛ ጉዳት ነው የደረሰበት፣ የነበረውና ረጅም ጊዜ ጉዳት መድረሱ ብቻ ሳይሆን ኦፒጂደብሊው እንደ ሌሎቹ ዕቃ ስፔር ፓርት የምትይዘው አይነት አይደለም። በጣም ሬርሊ ጉዳት የሚደርስበት ነው። ከበነልፊክ ፓወር ከእኛ ቲም ጋር በመሆን ዘጠና ስምንት ኪሎ ሜትሩን ጠግነውታል። አሁን ከአብያብ ወደ ሽሬ ያለውን ደግሞ የሰራነን ያለ ነው ማለት ነው። ይሄ ከተደረገ ነው የሽሬ ኮርሳይት መነሳት የሚችለው። ስለዚህ እሱ በጣም ወሳኝ ነው። በዚህ መሀል ግን አማራጮችን ደግሞ እየተጠቀምና ያለ ነው ማለት ነው። ይሄ ማለት አክሱም እና ሌሎቹንም ለማስነሳት የሽሬ ኮርሳይት መነሳት ያስፈልገናል ማለት ነው። ስለዚህ ትራንስሚሽን ላይናችን ወይም ደግሞ ባክቦን ኔትወርክ ልንለው እንችላለን። ኮርሳይቶችን፣ እና እነዚህ ቢቲኤሶቻችን ሁሉ የሚያገናኝ ነው። በመሬት እንሄዳለን፣ ደግሞ ኦክጂ ደግሞ በተወሰኑ ሄዳዎች ላይ እንጠቀማለን። የነዚህ ጥገና ሙሉ ለሙሉ አለመጠናቀቁ ሪሊያብል የሆነ ሰርቪስ ለመስጠት አስቸጋሪ ያደርጓል። አስተማማኝ የሆነ አገልግሎት ለመስጠት ወርኪንግ ፕሮቴክሽን የምንላቸው ስለማይኖሩ የተጠገነው ወጥ ከሲቆረጥ አሁንም አሁንም እናንተን ፊል ታደረጉታላችሁ ማለት ነው። ቀደም ብሎ ግን እንደሱ አይደለም የነበረው። ስለዚህ በምን ያህል ፍጥነት በኖርዝ ሪጅን ያለው ቴሌኮም አገልግሎት ይመለሳል ለሚለውም ጥያቄ ማብራሪያም ሲሰጥ ተወሰነ ረዘም ያለ ጊዜ ሊፈጅብን ይችላል ሲል አስተማማኝነቱን የጠበቀ አገልግሎት ወደ ነበረበት ለመመለስ ብዙ አቅርቦቶች አሁንም ይጠይቃል። ከአዲስ አበባን በርካታ ሪሶርሶችን የጎደሉትን ለማሟላት እየላክንን ያለ ነው። ይህም ሆኖ በትግራይ ክልል የነበረውን አገልግሎት ሙሉ በሙሉ ለማስጀመር የሚደረገው ጥረት ተጠናክሮ መቀጠሉን ዋና ስራ አስፈጻሚዋ ገልጸዋል። አሁን እኛ ጥሩ እየሄደልን ነው። ጥሩ ጥገና እያደረግን ነው። ለምሳሌ እንደ መቀሌ፣ አዲግራት፣ እንኮ ነጋሽ፣ እነዚህ አካባቢ ላይ ና ደግሞ ሐሙስ ቢግኒንግ ኦፍ ዘ ዊክ አስነስተን ነው የነበረው ከሁለት ቀን በፊት አዲግራት እና ደጋሙሴ ባንኩንም ማስጀመር ችለናል። እሱ በጣም ጥሩ የሚባል ፕሮግረስ ነው የነበረው። በአጠቃላይ አንደኛ በሙሉ አቅሙ እንዲሰራ ማድረግ የምትችሉት መቼ ነው? አሁን በጀመሩት አካባቢዎች ማለት ነው፣ አሁን አገልግሎቱ ባለባቸው። ሁለተኛው ደግሞ በአጠቃላይ በኖርዘርን ሪጅን ያሉት ወይም የሰሜን ቀጠና አገልግሎታችሁ በትግራይ ክልል ሙሉ በሙሉ የሚጀመረው መቼ ነው? ግምታዊ ሰሌዳ ካላችሁ፣ እስክንድር ይህን ለመለስ በጣም አስቸጋሪ ነው የሚሆነው የአንዳንድ የጎደሉ እቃዎች ከሌላ ቦታ ማሟላት የምንችላቸው እያነሳን ማሟላት የምንችላቸው ሲሆኑ አንዳንዶቹን ግን በአጭር ጊዜም ለማሟላት አስቸጋሪ ነው የሚሆኑት እና የጊዜ ሰሌዳ አስቀምጠን ደንበኞቻችን ለምሳሌ በሳምንት ውስጥ እንጨርሳለን ብለን ባንጨርስ ዲሳፖይንት ነው የምናደርጋቸው። እና ዲሳፖይንት ከምናደርግ እኛ ያለውንን አቅም ሁሉ አሟጠን ነው እየተጠቀመን ያለ ነው ሌሎች ቦታዎች ላይ ሪሶርስ እየወሰደኛን ያለ ነው። ሪሶርስ እንግዲህ ስንል የተለያዩ እቃዎች ናቸው እየጎደሉ ያሉት። የተለያዩ ግብዓቶችን አቅርቦቶችን እየወሰዳችሁ ነው። እንደምታውቀው ከሎካል ማርኬት ላይ የምንገዛው ነገር ወዲያው አይደለም። አንዳንዶች በስፔር ፓርት የምንይዛቸው እቃዎች ይሆናሉ። አንዳንዱ ደግሞ በስፔር ፓርት ንያ ሳይሆን ዋና ካፓሲቲ ተብሎ ኢንደስ የተደረገበት ወይም ደግሞ የተተከለ እቃ ይሆናል እና ከሌላ ቦታ እንደገና አንዳንዱ ተለዋጭ እቃ ይኖረዋል፣ አንዳንዱ አይኖረውም ነው አይኖረውም። እና ስለዚህ እንደሱ አይነት ስራዎች እየሰራ ነን ያለ ነው። በተቻለ ፍጥነት ግን አሁን የሚወጣ ቲም አለ ደግሞ በሽሬ ሳይድ። ስለዚህ የኛው ቲም ደግሞ የሽሬን ኮርሳ ሲያስነሳ የተሻለ አቅም መፍጠር እንችላለን። የሽሬን ጣቢያ ማለት ነው። የሽሬን ጣቢያ አንዱ የመቀሌ ነው፣ አንዱ የሽሬ ነው። ሁለቱ ናቸው ዋነኞቹ ትግራይ ውስጥ ዋነኞቹ እነሱ ናቸው። እነሱን ካስነሳን ሌሎቹን ለማስነሳት ትልቅ ዕድል ይፈጥርልናል ማለት ነው። ስለዚህ በተጀመርነው ፍጥነት አሁንም እንቀጥላለን። ከዚህ በተጨማሪም ከሴኪሪቲ አካላት ጋርም አብረን ከደህንነት አካላት ጋር አብረን እየሰራ ነው። ሀያ አራት ሰዓት መሰራት ይኖርበታል። ግን ሀያ አራት ሰዓት ለመስራት ለመስራት ደግሞ የሚያመች ሁኔታ አይደለም በአንዳንድ ቦታዎች ያለው ስለዚህ የሴኪሪቲ አፓራቶችን ግንባታት ተጠቅመን ሀያ አራት ሰዓት ለመስራት እንግዲህ አሁን ከቢሮ ከኔም ደብዳቤ እያወጣለን ያለ ነው እና እንደ ችግሮች ሲገጥሙን በሌሊትም ተዘዋውረ እንድንሰራ ይፈቀድልንም ጭምር ማለት ነው። እና አስፈላጊውን ስኮርት እንዲኖረ እሱ ስናደረግ ምናልባት የተሻለ ጥገና ለማከናወን እንችል ይሆናል ብለን እናስባለን። ፍሬህይወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ፣ በጣም አመሰግናለሁ በአሜሪካ ድምፅ ሬዲዮ አድማጮች ስም እኔም አመሰግናለሁ እስክንድር፣ መልካም ቀን። በትግራይ ክልል ከትናንት ከሰዓት በኋላ ጀምሮ የተቋረጠው የስልክ አገልግሎት ዛሬ ከሰዓት በኋላ እንደገና መጀመሩን ማረጋገጥ ተችሏል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ኤርትራ ለስልጠና የተላኩ የሶማሊያ ወታደሮች በምስጢር በኢትዮጵያ የትግራይ ክልል በተካሄደው ውጊያ እንዲሳተፉ ተደርጓል ሞተዋልም፣ መባሉን ተከትሎ የሶማሊያ ፕሬዚደንት መሐመድ አብዱላሂ ፈርማጆ በጉዳዩ ዙሪያ ማብራሪያ እንዲሰጡ በሀገራቸው ምክር ቤት አባላት ተጠይቀዋል። የሶማሊያው ፕሬዚደንት ጽህፈት ቤት እሱን አስተባብሏል። መሐመድ ካህዩ ከሞቅዲሾ ባጠናቀረው ዘገባ እንደገለጸው ሶማሊያውያኑ ወታደሮች በኢትዮጵያ ውጊያ ተሳትፈዋል። ከሶስት መቶ ሰባ በላይ ሞተዋል ያሉት አንድ የቀድሞ የሶማሊያ የብሔራዊ ደህንነት ምክትል ኃላፊና ወታደሮቹ ልጆቻችን ጠፍቶብናል ያሉ ወላጆች ናቸው። ሪፖርቱን ቆንጅታ የታቀርበዋለች። ወደ ኤርትራ ለወታደራዊ ስልጠና ተልከው የነበሩ ልጆቻችን በሚስጥር በኢትዮጵያ ትግራይ ክልል ግጭት እንዲዋጉ ሳይላኩብን አልቀሩም ብለው እንደሚሰጉ ነው የወታደሮቹ ወላጆች የሚናገሩት። ልጆቻችን የት እንዳሉ ይንገሩን ብለው የሀገራቸውን ፕሬዚደንት ሞሐመድ አብዱላሂ ፋርማጆን ባለፈው አርብ ሞቃዲሾ ውስጥ ሰልፍ ወጥተው ጠይቀዋል። ማርያም አህመድ ልጄ ወደ ኤርትራ ከሄደ ከዓመት በላይ ሆኖታል ብለዋል። እሳቸውም ሆኑ ሌሎቹ እናቶች ታዲያ ልጆቻቸው ወደ ኤርትራ ከሄዱ ወዲህ ድምፃቸውን ሰምተው እንደማያውቁ ነው የሚናገሩት። ልጆቻችን ኤርትራ ከሄዱ ባለፈው ህዳር ዓመት አለፋቸው፣ ከዚያ ወዲህ ፈጽሞ አግኝተናቸው አናውቅም፣ ጠፍተውብናል ያሉት ማርያም አህመድ ምን ሆነው ይሆን ብለን እንሰጋለንና አንበላም፣ አንጠጣም፣ እንቅልፍም አይወስደንም ብለዋል። የደረሱበትም በአስቸኳይ ይንገሩን ያሉት ማርያም፣ ፕሬዚደንቱ፣ ጠቅላይ ሚኒስትሩና ሌሎቹም የመንግስቱ ባለስልጣናት ልጆቻችን በሕይወት ካሉ ሞተውም ከሆነ ቁርጡን ቶሎ ያሳውቁን ብለን እየጠየቅን ነው ብለዋል። የሶማሊያ ብሔራዊ ደህንነትና ጸጥታ ቢሮ ምክትል ስራ አስኪያጅ የነበሩት አብዲሳላም ዩሱፍ ጉሌድ ከ ሶስት መቶ ሰባ በላይ የሶማሊያ ወታደሮች በትግራዩ ውጊያ ላይ ተገድለዋል ብለው ሰሞኑን መናገራቸው የወታደሮቹን ቤተሰቦች ስጋት አባብሶታል። ጉሌድ በሶማሊያ የዜና ማሰራጫ ላይ ወጥተው ባሰሙት ውንጀላ ያቀረቡት ቀጥተኛ ማስረጃ የለም። ሁለቱም የሶማሊያም የኢትዮጵያ መንግስታት በትግራዩ ግጭት የሶማሊያ ወታደሮች አልተሳተፉም ብለው ክሱን አስተባብለዋል። የሶማሊያ የማስታወቂያ ሚኒስትር ኦስማን ዱቤ ውንጀላውን መሰረተ ቢስ ብለውታል። ዋን ሀልከን ደውለትን ከዓዳይነና ወራርከ ኩትሪ ኩቴንታ ቤናቡርካ ምላዊያልከ እንግዲ ስያሰደ የገናሕሲጋ አብራሩ ተብለን እየተጠየቅን ያለ ነው። መሰረተ ቢስ ውንጀላ ነው። ኤርትራ ውስጥ ለወታደራዊ ስልጠና የተላኩ ወታደሮች በትግራዊ የውጊያ ግንባር ተሰልፈው ተዋግተዋል የሚለው በፖለቲካ የተነሳሳ ክስ ነው ያሉት የሶማሊያ የማስታወቂያ ሚኒስትሩ በትግራዩ ወታደራዊ እርምጃ ለጦር ኃይላችን ድጋፍ የሚሰጡ ወታደሮች ላኩልም ብላ ኢትዮጵያ ፈጽሞ አልጠየቀችንም ብለዋል። ያም ሆኖ የሶማሊያ ምክር ቤታዊ ኮሚቴ ፕሬዚደንት አብዱላሂ ፈርማጆ ወደ ኤርትራ የተላኩት ወታደሮች የት እንዳሉ ማብራሪያ እንዲሰጡ ጠይቋቸዋል። ጉዳዩን የሚያጣራ ቡድን ወደ አስመራ እንዲልኩም የምክር ቤቱ የውጭ ጉዳዮችና የመከላከያ ኮሚቴው ፕሬዚደንቱን አሳስቧቸዋል። ኤርትራ ያሉት ወታደሮች ከቤተሰቦቻቸው ሊገናኙ ያልቻሉበት ምክንያት ሊኖር እንደሚችል የሚናገሩ አንዳንድ የሶማሊያ የምክር ቤት አባላትም አሉ። አንዱ የፓርላማው የመከላከያ ኮሚቴ አባል የሆኑት ዳሂር አሚን ጄሶ ናቸው። እንዲህ ይላሉ። wiilishii tababarkii hadda u bilaabnay sida ጋር ogahay hal sana iyo xoogaa qaar ኤርትራ ውስጥ ለአዲሶቹ ምልምል ወታደሮች የሚሰጠው ስልጠና በኮሮና ቫይረስ ወረርሽኙ ምክንያት ተቋርጦ እንደገና መቀጠሉን አብስታውሰው ያለምንም ግንኙነት እዚያው ለረጅም ጊዜ የቆዩበት በዚያ ምክንያት ሊሆን ይችላል ያሉት የምክር ቤት አባሉ ወታደሮቹ ሀገራቸውን ለመጠበቅ በበለጠ ጀግንነት ዝግጁ ሆነው ተመልሰው ከቤተሰቦቻቸው ጋር እንደሚቀላቀሉ ተስፋ እናደርጋለን ሲሉ ተደምጠዋል። ፕሬዚደንት አብዱላሂ ፈርማጆ በወታደሮቹ ወላጆች በተጠየቁት መሰረት ወታደሮቹ የት እንዳሉ ማብራሪያ እየሰጡም እንደሆን ወይም ደግሞ ቤተሰቦቻቸው እንዲረጋጉ እንዲያነጋግሯቸው ሊደረግ እቅድ ተይዞ እንደሆነ ግን ለጊዜው የታወቀ ነገር የለም። የዩናይትድ ስቴትስ የተወካዮች ምክር ቤት በትናንትናው ዕለት ፕሬዚደንት ጆ ባይደን የአሜሪካ ውጭ ጉዳይ ሚኒስቴሩን እንዲመሩ ያጯቸውን አንቶኒ ብሊንከን ሹመት አጽድቋል። የአሜሪካ ድምፅ የምክር ቤቱ ዘጋቢ ካትሪን ጊብሰን እንደዘገበችው የሀገሪቱ ቁንጮ ዲፕሎማት ሆነው የተሰየሙት ብሊንከን በርካታ ዓለም አቀፋዊ ተግዳሮቶች ይገጥሟቸዋል። ዝርዝር ዘገባውን ደረጀ ደስታ ያቀርበዋል። አንቶኒ ብሊንከን አሁን የአገሪቱ ሰባ አንደኛ የውጭ ጉዳይ ሚኒስትር ሆነው ተሹመዋል። አሜሪካ ትቅደም የሚለው የትራምፕ አስተዳደር የውጭ ግንኙነት ፖሊሲ አቅጣጫ መቀየሩ በተነገረበት ሁኔታ ውስጥ የዩናይትድ ስቴትስ እንደራሴዎች ምክር ቤት የብሊንከንን ሹመት 78 ለ22 በሆነ ድምፅ አጽድቆላቸዋል። Mr. Blinken is just the right person to rebuild and reassert America's national security prerogatives on the global stage and reestablish the first instrument of American power diplomacy. ብሊንከን በዓለም አቀፍ ደረጃ የአሜሪካን ብሔራዊ ደህንነት እንደገና ለመገንባትና ለማረጋገጥ የአሜሪካ ቀዳሚ ጉልበት የሆነውን ዲፕሎማሲ እንደገና ለመመስረት ትክክለኛ ሰው ናቸው። ብሊንከን በውጭ ጉዳይ ፖሊሲ ረገድ በምክር ቤቱም ሆነ በፕሬዚደንት ኦባማ አስተዳደር እንደ ምክትል ውጭ ጉዳይ ሚኒስትር ሆነው ለአስርት ዓመታት ያገለገሉበት የስራ ልምድ አላቸው። ይህን የስራ ልምድ ግን አንዳንዶቹ የሪፐብሊካን አባላት አሜሪካ ያንኑ የተለመደውን የውጭ ጉዳይ ፖሊሲ ብቻ ይዛ እንድትጓዝ የሚያደርግ ነው በማለት ይተቻሉ። በምክር ቤቱ የሪፐብሊካን አባል ራንድ ፖል ከነዚህ አንዱ ናቸው። ሚስትር ብሊንከን ብሊንከን ላለፉት ሀያ ዓመታት የዘለቀውን በመካከለኛው ምስራቅ የሚካሄደውን ወታደራዊ ጣልቃ ገብነት ሲደግፉ የነበሩ ናቸው። አዲስ ፖሊሲ ይመጣልናል ብለን የምንጠብቅ ከሆነ ራሳችንን ነው የምናሞኘው፣ የነበረው ነው የሚቀጥለው። የብሊንከንን ሹመት የደገፉት ሌላኛው ሪፐብሊካን የምክር ቤት አባል ጂም ሪስች ብሊንከን በኢራኑ የኔኩለር ስምምነት ላይ ያላቸውን አቋም ግን እንደሚቃወሙ አስታውቀዋል። and a, a real blunder for American uh, policy overseas. ከኢራን ጋር የተደረገውን ዓለም አቀፍ የኒኩሌር ስምምነት መርሃ ግብር ለአሜሪካ ትልቅ ውድቀትና የውጭ ፖሊሲውንም ያበላሸ ነው። ከብሊንከን ጋር ስንነጋገር ይህንን አመለካከት አይጋሩም። ለነገሩ አሁንም ከፕሬዚዳንቱ ጋር ያንኑ ቀውስ ተሸክመው በመስራት ወደዚያው ወደነበረው ስምምነት ይመልሱናል። ብሊንከን ባለፈው ሳምንት ለምክር ቤቱ አባላት ሲናገሩ አገራቸው ከቻይና ጋር ያላት ግንኙነት ቅድሚያ የሚሰጡት ጉዳይ መሆኑን አስታውቀዋል። ቻይናን መቅረብ ያለብን ከጥንካሬያችን ተነስተን ነው ከድክመት አይደለም። መልካሙ ዜና ያንን የማድረግ አቅማችን በአብዛኛው በእኛ ቁጥጥር ስር ነው። አብረን ስንሰራ ጥንካሬያችን ነው። አጋሮቻችንን ማናናቅ የለብንም። የቻይናን ጉዳይ ስናስተናግድ የጥንካሬያችን ምንጭ የሚሆነው ይህ ትብብር ነው። ተንታኞች እንደሚሉት ብሊንከን ታምሶ የነበረውን የአሜሪካ ውጭ ጉዳይ ሚኒስቴር እንደገና ማቋቋሙ ሌላው ፈተና እንደሚሆንባቸው ተናግረዋል። ከሴንተር ኦፍ አሜሪከን ፕሮግሬስ ወይም የአሜሪካ ተራማጅ ማህበር ከሚባለው ማዕከል ብራያን ከቱሊስ እንዲህ ይላሉ። After four years of Pompeo and Tillerson and Trump, I think morale is, is quite low. But then it's a longer standing problem. <laughs> የቆየ ነው። በአሜሪካ መከላከያ ሚኒስቴር ፔንታገን እና በሰራዊቱ ዘንድ የአሜሪካ የውጭ ዲፕሎማሲ በመወሰንም ሆነ ዓለም አቀፋዊ ጉዳዮችን በሚመለከት ረገድ ለረጅም ጊዜ ከኋላ እንዲቀሩ መደረጋቸው ይሰማቸዋል። ያለምንም ችግር በምክር ቤቱ የቀረቡላቸውን ጥያቄዎች አልፈው ለስልጣን የበቁት ብሊንከን እነዚያ ፈተናዎች እንደሚጠብቋቸው ግን ተገምቷል። ዲሞክራቱ ሰኔተር ባብ ማንዴዝ እንዲህ ይላሉ። Able to grapple with the most complex challenging uh, issues facing our country and committed to engaging Congress. And he did so on both sides of the aisle. Arequasto Inacho, Agarachinim Yigata Matin, Uzab Sabina, Fatima Fatana Uchilla Mekwaquam, and Congress and Bamasata Fisaralu, Kahula Tumtakara Nugunushgarum, Yadaragut Asuno. ብሊንከን ባለፈው ሳምንት ውስጥ ሹመታቸው ከጸደቀላቸው የፕሬዚደንት ባይደን የካቢኔ አባላት ጋር አራተኛ ሰው ናቸው። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። የዜናና የመጽሔት ክፍለ ጊዜያችን እዚህ ላይ አብቅቷል። የተከበራቸው አድማጮች፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ኢትዮጵያውያን በአሜሪካ ባለፈው ፕሮግራማችን የመጀመሪያው ክፍል እንዳቀረብ ነው በቅርቡ በጆርጂያ ክፍለ ግዛት የተደረገው የተወካዮች ምክር ቤት ምርጫ የመላው ዩናይትድ ስቴትስ ትኩረት ስቦ እንደነበረ ይታወቃል። የጆርጂያ ክፍለ ግዛት በምክር ቤት አባላት ብቻ ሳይሆን በፕሬዚዳንታዊው ምርጫም ፕሬዚዳንቱን ለድል ካበቁት ክፍለ ግዛቶች አንዷ መሆኗም ይታወቃል። በዚህም ምርጫ የዲሞክራቲክ ፓርቲ እጩዎች የሆኑት ራፋኤል ዎርኖክ እና ጆን ኦሴፍ የተባሉት አሸንፈዋል። ይህም ውጤት በሪፑብሊካውያን ፓርቲ ቁጥጥር ስር የነበረው ምክር ቤት ወደ ዲሞክራቶች የበላይነት እንዲዛወር አድርጓል። በእነዚህም ሁለት ምርጫዎች በተለይም በቅርቡ በተደረገው ወሳኙ የሕግ መወሰኛ ምክር ቤት አባላት ምርጫ በሺዎች የሚቆጠሩ ትውልድ ኢትዮጵያና ኤርትራውያን ከፍተኛ ተሳትፎ የነበራቸው መሆኑ ተመልክቷል። ከእነሱም መካከል ትውልድ ኢትዮጵያዋ ወይዘሮ ቤተልሄም ተመስገን ፌልሚንግ እና ትውልድ ኤርትራዋ ወይዘሪት ሀና ገብረ ስላሴን እንዲሁም ከአትላንታ የአድማስ ሬዲዮ ጋዜጠኛ ዳዊት ከበደ ወዮሳን ያነጋገረው ደረጀ ደስታ ሁለተኛውንና የመጨረሻውን ክፍል ያቀርባል። በማህበረሰብ እንቅስቃሴ ውስጥ ንቁ ተሳታፊ የሆነችው ሀና ገብረስላሴ በኢትዮጵያና ኤርትራውያን ህብረት ለጆርጂያ ሲሰሩ በፓርቲዎቹ የመረጃ ቋት ውስጥ ያሉትን የኢትዮጵያውያንና ኤርትራዊ ስሞችና ስልኮች ቁጥር አውጥተው ለቅስቀሳ የተጠቀሙበት መሆኑን ገልጻለች። The specific outreach we did Ethiopians and Eritreans for Georgia i is really phenomenal because we were able to partner with the Cab County Democrats and we were able to access County Democrat or Chigar, Bagara Lemisratna in the Data, Limit the Camchelanal, Yeah, Bashu Chimikutoru, Ethiopiana, Air Trian Simochin, Lagan in the North Anna, and Nasulecha in the Natakur, Magnet, Yahatmetu Chilla Maddel, Yimera Jacquato Chin Magnet. One of the organizers with the coalition, so we we worked together and collectively as a coalition we reached twelve thousand voters. Twelve thousand voters through uh, like I said, canvassing, phone banking, text banking, voter drives and በስድስት ሳምንታት ውስጥ በግሌ ብቻ እንኳን ወደ አንድ ሺህ የሚቆጠሩ ሰዎች ዘንድ ተገናኝቼ ሰርቼ ሊሆን ይችላል። የሰራ ነው ግን በቡድን ነው። በአትላንታ የአድማስ ሬዲዮ ጋዜጠኛ ዳዊት ከበደ ወየሳ የፕሬዝዳንታዊውንም ሆነ የህግ መወሰኛ ምክር ቤት አባላቱን ምርጫ በቅርበት ሲከታተል፣ ባለሙያዎችንም ሲያወያይ ቆይቷል። እንግዲህ እኔ በምሰራበት የአድማስ ሬዲዮ ወይም ደግሞ በአጠቃላይ በሚዲያ ላይ በምናደርገው እንቅስቃሴ የራሳችንን አቋም ወይም ደግሞ የምንመርጠው ፓርቲ ቢኖርም በአብዛኛው ስናደርግ የነበረው ግን ህዝቡ ወጥቶ ምርጫውን ወይም ደግሞ የዚህ ዲሞክራሲ ፕሮሰስ ወይም ሂደቱን የዲሞክራሲውን ፕሮሰስ እንዲያጣጥመው እንዲጠቀምበት ለማድረግ ከምዝገባ ጀምሮ በጊዜ ሄዶ የመምረቱን ስራ እንዲሰራ በተለይ በሚዲያ ደረጃ ቅስቀሳ ስናደረግ ነበር እ ጋዜጠኛ ዳዊት መራጮች አንድን የፖለቲካ ፓርቲ ብቻ ለይተው እንዲመርጡ ወይም እንዲደግፉ ሳይሆን የፖለቲካ ፓርቲዎቹ የቆሙለትን ዓላማ ለህዝቡ እንዲገልጹ፣ እንዲሁም በምርጫው ሂደት የተሳተፉ ሰዎችንም ሆነ በምርጫው ዙሪያ ስለተነሱ የመከራከሪያ ሀሳቦች በተለይ በፕሬዝዳንታዊ ምርጫ ወቅት ማህበረሰቡን ሲያወያይ እንደነበር ይገልጻል። በተቻለ መጠን ስናደርግ የነበረው ልክ እንደ አሜሪካኖች እርስ በርስ ዲቤት ወይም ደግሞ የምርጫ ክርክር እንዲያደርጉ በቂ የሆነ ጊዜ በመስጠት ነበር። በሬዲዮ ሽፋን የሰጠናቸው እና ከሪፐብሊካን ሪፐብሊካን የሚወክሉ ወይም ደግሞ መደገፍ እንደግፋለን የሚሉ ኢትዮጵያውያኖች እና ሌላ በኩል ደግሞ ዲሞክራቶችን እንደግፋለን የሚሉ ኢትዮጵያውያኖችን በየሳምንቱ በማቅረብ ዲቤት እንዲያደርጉ ወይም ክርክር እንዲያደርጉ፣ ሁለት ነገሮች ነው ስናወያየ ነበር። አንደኛው እዚህ ያለው ህብረተሰብ፣ እንደ ኢትዮጵያዊ ምን ሊጠቀም ይችላል? የኢትዮጵያ ህብረተሰብ ወይም ኮሚኒቲ ምንድን ነው ተጠቃሚነቱ በእነዚህ ምርጫዎች? አንደኛ። ሁለተኛ ነገር ደግሞ የምናነሳው የነበረው እንደ አገር ደግሞ ሀገራችን ኢትዮጵያ ደግሞ ወይም የኢትዮጵያ መንግሥትና ህዝብ የትኛው አካል ቢመረጥ ይጠቅመዋል የሚል ምልከታ ነበር ያደረግነው እና በሁለቱም መስመር ሰዎች እንዲከራከሩ አድርገን በመጨረሻ ላይ ሰው የመረጠውን መርጧል። ነገር ግን እንግዲህ ምርጫውን ለሰው ነው ስምንተው የእኛ ስራ የነበረው የሚዲያ ሰዎች እንደመሆናችን መጠን ሁኔታዎችን ማመቻቸት ነበር። ያንን አመቻችተን ለሪፐብሊካኖችም ለዲሞክራቶችም ክርክሩን እንዲያደርጉ አድርገናል። ግን ያው እንዳልኩት መራጩ ነው የሚያውቀው ከዛ በኋላ ሄዶ ማንን እንደመረጠ። በግሌ ብትጠይቀኝ እኔ ማንን እንደመረጥ ሊነገሩ እችላለሁ ነገር ግን በኛ በኩል እንደ ሚዲያ የሰራናቸው ዋና ዋና ስራዎች እነዚህ ነበሩ። ዳዊት በአትላንታ የኢትዮጵያ ኮሚኒቲ ማዕከል በምርጫ ዙሪያ የተለያዩ እንግዶችንና እጩዎችን ራሳቸውን በመጋበዝ የተለያዩ ዝግጅቶችን በማድረግ ከፍተኛ ስራ መስራቱን ገልጧል። ከጆርጂያ ውጪ በአገር አቀፍ ደረጃ ይንቀሳቀሱ የነበሩ አክቲቪስቶችም ልክ እንደ ፕሬዝደንታዊ ምርጫ በሴኔት አባላቱ ምርጫ ወቅት ከርቀት ሆነው በተለያየ መንገድ አትላንታ ከነበሩ ኢትዮጵያውያን ጋር ይሰሩ፣ ያስተባብሩ እንደነበር ተናግረዋል። ወይዘሮ ቤተልሄም ተመስገን ጆርጂያ ውስጥ ከ30 እስከ 40 ሺህ የሚገመቱ ኢትዮጵያውያን ይኖራሉ የሚል ግምት መኖሩን ጠቅሰዋል። ከዚያ ውስጥ ትክክለኛው አሃዝ ባይኖርም ቢያንስ 18 ሺህ የሚሆኑ የመምረጥ መብት እንዳላቸው ይታመናል። በዚህ ምርጫ ወቅት ትውልደ ኢትዮጵያውያንና ኤርትራውያንን ጨምሮ የሶማሊያና የሌሎች አፍሪካውያን ማህበረሰብ አባላት እንዲመርጡ ለማድረግ በበጎ ፍቃድ አስተባባሪነት የተሳተፉ ወደ አንድ መቶ የሚደርሱ የተለያዩ አገር ዜጎች መኖራቸውን በጉዳዩ ዙሪያ ያነጋገርኳቸው ገልጠውልኛል። ሁሉም አስተባባሪዎች በኩል ደረጃ ይሳተፋሉ ባይባልም እንደ ቤተልሔም ያሉት በግላቸው እንዲመርጡ ያግባቧቸው ሰዎች ምን ያህል እንደሆኑ ጠይቄያቸው ነበር፣ እንዲህ መልሰዋል። ቤተልሔም፣ ለምሳሌ በስልክ በመደወል ብቻ ሁለት መቶ ወይ ሶስት መቶ ሰዎች ልበልህ፣ እኔ በግሌ የደወልኩት ከዛ በላይ ግን፣ ልክ ቅስቀሳው ሲጀመር አንድ የኢትዮጵያዊ የሆነ ሱቅ አለ ማር ማለዳ ማርክ ይባላል፣ እዛ ቅዳሜ ቅዳሜ ከጠዋት ጀምሮ እስከ ከዛ አባላ ድረስ እየሄድኩኝ ለሶስቱ፣ ለአራት ያህል ቅዳሜዎች እሰጥ ነበረ ወረቀት እዛ መጥተው እንጀራ ለሚገዙ ምግብ ለሚገዙ አላልም፣ አንዳንድ ነገር ለሚገዙ ሰዎች ሲመጡ እዛ ሆኜ ካልተመዘገቡ እንዲመዘገቡ ሰጥቻለሁኝ። እንደዚህ አድርጉ ብዬ ከተመዘገቡ ደግሞ በዚህ ጊዜ ነው ምርጫው። ምን ይሉ ነበረ ኢትዮጵያውያን ለምሳሌ፣ ደውሉላቸው ወይ ስታገኟቸው፣ በምርጫ ተሳተፉ ስትሏቸው ምን ምላሽ ነበረ የሚሰጧችሁ ኢትዮጵያውያን ወይም ኤርትራውያን ቢሆኑ? ብዙዎቹ በጣም የገረማቸው ምክንያቱም ያው እዚህ ሀገር፣ ምረጡና ውጡ ሲባል የዚህ ሀገር ሰዎች ነው የሚደውሉ ማለት ማለት በእንግሊዝኛ አንቋ ማለት ነው። ግን የራሳቸው ሰው እየደወለ እኔ ለምሳሌ አንድ ሰው ብደውል ስማቸው ወይዘሮ ሰላማዊት ከሆነ ስደውልላቸው ወይዘሮ ሰላማዊት አሉ ወይ ስል በቃ በጣም የደስ የአነጋገራቸው አዎ እኔ ነኝ። እኔ ደግሞ ከዛ በኋላ እንደምን ዋሉ ስል በአማርኛ፣ እግዚአብሔር ይመስገን ደህና ነኝ እና በጣም በስልክ ነው የምናገረው፣ ግን ያስታውቃል የፊታቸው እንደ ደስ እንደሚላቸው ያስታውቃል በድምፃቸው ብቻ። ምክንያቱም ቅድም እንዳልኩ እንደዚህ ያለ ነገር ተደርጎ አይታወቅም። ምርጫ ወጥ ውጡ ሲባል ያው በእንግሊዝኛ ነው የዚህ ሀገር ሰብያ የሚደውልላቸው፣ ግን የራሳችን ሰው በምናገው ቋንቋ በአማርኛ ሲሆን በጣም ብዙ ሰው በጣም ነው ደስ ያለው። አንደኛ ለመነጋገር በጣም ደስ ባቸዋል። ሁለተኛ ደግሞ ጥያቄ ካላቸው፣ አንዳንድ ነገር ካልገባቸው የራስን ሰው መጠየቅ በጣም ደስ ይላል። ቋንቋውም ሁሉ ነገር ስላለ እና አንዱ ደስ ያለኝ ነገር እሱ ነው እንደዚህ መገናኘታችን በአማርኛ ስናወራ እንደዚህ እንደዚህ ነው ስንላቸው፣ ብዙ ብዙ ሰዎች እንደዚህ እንደምታደርጉ አላወቅም ነበረ። በጣም ደስ የሚል ነገር ነው። የሀገሬ ሰውማ ከደወለ እመርጣለሁ። አንቺ ደውለሽ ምረጥ ካልሽኛ የሀገሬ ሰው እንዴት እምቢ እላለሁ? አታስቢ፣ ችግር የለም እኔም ብቻ ሳልሆን ለባለቤቴም ለልጆቼም ለማውቀው ሰው ሁሉ ውጡና ምረጡ ላለው በሚል በጣም ደስ በሚል ሁኔታ ነበር የምናደርገው። ቻችን ውይይታችን በዚህ አላበቃም። ሁሉም ዝግጅት በድረገጽና ማህበራዊ ሚዲያዎቻችን ላይ መከታተል ትችላላችሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። መልካም ቀን። ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳሪ ፍሳዬ ነኝ ፕሮግራም ይቀርባል። በእኛ በኩል ሰላም ደህና ደሩ። ነገ እስክንገናኝ በደህና ቆዩን።